ከፌደራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ምንም አይነት ፍትሐዊ ውሳኔ እንደማይጠብቁ አቶ በቀለ ገርባ መልስ ሰጡ። ፍርድ ቤቱ የአቃቢ ሕግን መልስ ለመቀበል ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሀ ዝርዝር ይዟል። በፌደራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የተወሰነላቸውን የዋስ መብት ላገደባቸው ሰበር ሰሚ ችሎት አቶ በቀለ ግርባ ዛሬ መልስ ሰጥተዋል። በጠበቆቻቸው አማካኝነት በጽሁፍ ባቀረቡት መልስ ከፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ምንም አይነት ፍትሐዊ ውሳኔ አልጠብቅም ብለዋል። አቶ በቀለ በመልሳቸው የዋስ መብታቸው ከዚህ ቀደምም በበታች ፍርድ ቤት ማለትም በፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከህግ አግባብ ውጭ ሲጓተት እንደቆየና ከትክክለኛ ፍትህ የራቀ ውሳኔ እንደተሰጠባቸው አስታውሰዋል። አክለውም ይህንን መልስ የምሰጠው ወደፊት በከፍተኛ ትምህርት ደረጃ ለሚገኙ የህግ ተማሪዎችና ተመራማሪዎች ማገናዘቢያነት ይጠቅማል በሚል ነው ብለዋል። በበታች ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በጠበቆቻቸው አማካኝነት አቤቱታቸውን አቅርበው ይህ ፍርድ ቤት በሰላሳ ሺህ ብር ዋስትና ከእስር ተፈተው ጉዳያቸውን በውጭ ሆነው እንዲከታተሉ ወስኖ እንደነበረም ይታወሳል። በፍርድ ቤቱ የታዘዘው ፍጭም ተፈጻሚ ሳይደረግ ቆይቶ አቃቤ ሕግ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎታዴ በማለቱ የይግባኝ ሰሚ ችሎት ውሳኔ መታገዱ አይዘነጋም። ዛሬ የአቶ በቀለ ገርባን መልስ የተቀበለው ሬጅስትራር የአቃቤ ሕግን መልስ ለመቀበል ታህሳስ ሁለት ቀን ሁለት ሺ አስር ዓመተ ምህረት ተለዋዋጭ ቀጠሮ እንደሰጠም ታውቋል። አቶ በቀለ ገርባ በአሁኑ ወቅት አቃቢ ሕግ ቀደም ሲል የመሰረተባቸው ሽብር ወንጀል ክስ ተሰርዞ በመደበኛ የወንጀል ክስ እየተከላከሉ መሆናቸው ይታወቃል። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ